የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 20 2014 ዓ.ም ምሽት ዝግጅታችን ጀመረ የኢትዮጵያ ሃይማኖት ተቋማት ጉባኤ በጎንደር የተፈጸመውን ጥቃት አወገዘ። ሁሉም ሃይማኖቶች ውስጥ የትኛውም አንቀጽ ላይ የትኛውም ምዕራፍ ላይ ሂዱ ግደሉ፣ ሂዱ አሰቃዩ፣ ሂዱ አቃጥሉ፣ ወይንም ደግሞ ከአንተ በቀር ሌላ ሃይማኖት ሊኖር አይገባም የሚል አስተምሮ የለም። በመዋደድ ኑሩ ነው የሚለው ትዕዛዙ። ኢትዮጵያ አልሸከማቸውም፣ አልቻልኳቸውም፣ መሬቱ አላገኝ ነገር ግን እኛ እርስ በርስ የፉክክር ቤት በማድረግ ለምን ወደ ግጭት እንሄዳለን? የሰማችኋቸው የጉባኤው ዋና ጸሐፊ ቀሲስ ታጋይ የታደለ ናቸው። የከተማዋን ነዋሪም ማምሻውን አነጋግረናል። በጣም ጭንቅላ ነው ማ ሁሉም ሁሉም በሚባል ደረጃ ሁሉም ያላሰበው ነገር ስለሆነ እንደዚህ ማለት አብረህ በኖርከው የኖርካቸው ሰዎች የሚታውቃቸው ሰዎች እንደዚህ በእኔ ላይ ይመጣሉ ላታስበ በጣም አሁን ሁሉም ጭንቅና ሽብር ላይ ያለ ሁሉም በዚህ ትወክሮናለ የዚህን ዘገባ ዝርዝር ከዜና በኋላ ታደምጣላችሁ። ሰላም፣ ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማ ተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እናንተም እንድትከታተሉን እንጋብዛለን። እስከ ምሽቱ አራሳት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ያስጥልኝ እንደምናመሻችሁ። የምሽቱን ዜና የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ ዕድሜያቸው ከሁለት ዓመት በታች የሆነና በጦርነትና በግጭት ምክንያት ክትባት ያልተከተቡና ያቋረጡ ወደ አንድ ሚሊዮን የሚጠጉ ሕፃናት መኖራቸውን የጤና ሚኒስቴር አስታውቋል። በተለይ በአፋር፣ በአማራ፣ በኦሮሚያ እና በቤንሻንጉል ጉሙዝ ክልሎች እና ታጣቂዎች በሚንቀሳቀሱባቸው አካባቢዎች ላይ የጤና አገልግሎት መስጠት አዳጋች እንደነበረ በጤና ሚኒስቴር የህጻናትና የእናቶች ጤና ዳይሬክቶሬት ዳይሬክተር አቶ ዮሐንስ ላቀው ገልጸዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች። የክትባት አገልግሎት ያላገኙ ህጻናት ጋር በተቻለ ሁሉ ለመድረስ በዘመቻ መልክ የአፍሪካ የክትባት ሳምንትን በማስታከክ ሊጀመር ነው ሲሉ በጤና ሚኒስቴር የህጻናትና እናቶች ጤና ዳይሬክቶሬት ምክትል ዳይሬክተርና የክትባት ፕሮግራም አስተባባሪ አቶ ዮሐንስ ላቀው ተናግረዋል። እንደ ሀገራችን የገጠመን ተግዳሮቶች አሉ። ጦርነቱ፣ ድርቁ፣ መፈናቀሉ ያስከተላቸው ችግሮች የጤና አገልግሎቱን ተደራሽ እንዳይሆን ያደርገዋል። አንዱም የክትባት ፕሮግራም ከተጎዱት ፕሮግራሞች አንዱ ነው። ብዙ ቅዝቃዜ ሰንሰለት መጠበቂያ እቃዎች ሁሉ በጦርነቱ የወድሙባቸው አካባቢዎች አሉ። ስለዚህ በዚህ የክትባት ሳምንት ወቅት የምናደርገው ምንድን ነው? እነዚህ አካባቢዎች ላይ ከዚህ ቀደም በርግጥ የሰራናቸው ስራዎች አሉ የቅዝቃዜ ሰንሰለቱን ለመመለስ ጥገና ማድረግ። ግን ህጻናቶቹ በተለያየ ምክንያት ክትባት ተደራሽ ስላልሆንላቸው ይህን አጋጣሚ በመጠቀም ህጻናቶቹ በዘመቻ መልክ የሚያገኙበት ሁኔታ እያመቻችን ያለ ነው። በተለይም በአማራ ክልል፣ በኦሮሚያ፣ በአፋር፣ በቤንሻንጉልጉሙዝ በጸጥታ ችግር ያጋጠማቸው ቦታዎች ላይ አሁን ደግሞ የጸጥታ ችግር ችግር የተቃለለበት ቦታ ላይ ክትባቱን ለመስጠት ዝግጅት እየተደረገ ነው ያለው። አቶ ዮሀንስ አክለውም አሁን ለህጻናት የምሰጠው የኩፍኝ በሽታ መከላከያ ክትባትና ሌሎች የጤና አገልግሎቶች በሰላም እጦት ምክንያት ከዚህ ቀደም አገልግሎቱን ማግኘት ያልቻሉ አካባቢዎች ላይ እንደ ሁኔታው ታይቶ ክትባቱ የምሰጣቸው ይሆናል ብለዋል። አክቲቭ ጦርነት ያለበት ቦታ ላይ እንግዲህ ግብአትም ሰውን ባለሙያም አይደርስም። እነዛ እንግዲህ ያ ሁኔታ እስኪሻሻል እንጠብቃለን። ሁኔታው ግን ወዲያው እንደተሻሻለ ወዲያው የተንቀሳቃሽ የህክምና ቡድኖች አሉ። እነሱ ከሚሰጡት አገልግሎት አንዱ ክትባት ነው። ስለዚህ ሄደው ያንን ክትባት እንዲሰጡ ይደረጋል። የታጣቂ ቡድኖች የሚንቀሳቀሱበትን ሁኔታ ጊዜ ምቹ ምናምን ሁኔታዎችን አይተው ኢን እንደ አውት የምንለዋል ከብቶ ከትቦ የመውጣት ስራዎች ይሰራል። አንዳንድ ቦታዎች ላይ ሙሉ ለሙሉ እንዳልሽው ማይደረስባቸው ቦታዎች አሉ። አሁንም እና እነዚያ አካባቢ ህብረተሰቡ አሁንም አገልግሎት እያገኘ አይደለም። ከዛ ውጭ ግን የአንዳንድ ቦታዎች ላይ ዛሬ ረብሻ ኖሩ ነገ ሰላም የሆንበት እንደዚህ አይነት ሁኔታዎች አሉ። በተለይ አብዛኛው ኦሮሚያ ላይ ያሉት ሁኔታዎች የሚያሳየው ያንን ነው። እነዚህ ክልሉ ታች ካለው ደግሞ የጤና መዋቅሮች ጋር ወረዳዎች፣ ዞኖች ሁኔታውን እያዩ የሚሰሩበት ነው። የጤና ሚኒስቴር አሁን በዚህ ሳምንት መስጠት የሚጀምረውን የህጻናት ክትባት ከአንድ ሚሊዮን በላይ ህጻናት ተደራሽ ለማድረግ እየሰራ ነው ስሉ አቶ ዮሐንስ አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የሶማሊያ የመምሪያው ምክር ቤት አዲሱን አፈ ጉባኤውን መርጧል። በሀገሪቱ ጉዳዮች የጎላ ተሰሚነት ያለው የመምሪያው ምክር ቤት ለሰዓታት ዘግይቶ የነበረውን የድምፅ አሰጣጥ ዛሬ ሐሙስ ሌሊቱ ላይ እንዳከናወነ ተዘግቧል። ሼክ አደን ማዶቤ በሚል ቅጽል ስምም የሚጠሩት ሼክ አደን ሼክ አደን መሐመድ ድምፅ ከሰጡት 252 አባላት ውስጥ የ163ቱን አግኝተዋል። ላፈጉባኤነት የተፎካከሯቸው የኃይልና የውሃ ሀብት ሚኒስትሩ ሐሰን አብዲኑር 89ን ድምፅ ማግኘታቸውን የተገለጸው የድምፅ አሰጣጡ ከሌሊቱ ስምንት ሰዓት ላይ እንደነበረ ነው የተገለጸው። የ66 ዓመቱ ማዶቤ የታወቁ ተቃዋሚ ፖለቲከኛ ሲሆኑ በምረጡኝ ዘመቻቸው ላይ ለማትኮር ብለው ከሂሚሎ ካራን ፓርቲ ዋና ጸሐፊነታቸው የለቀቁት ከጥቂት ቀናት በፊት እንደነበረ ተመልክቷል። ማዶቤ ከአሁን ቀደም እንደ አውሮፓውያን አቆጣጠር ከ2007 እስከ 2010 ድረስ የምክር ቤቱ አፈ ጉባኤ የነበሩ ሲሆን በ2008 ታህሳስ ወር ላይ ለአንድ ወር ያህል በጊዜያዊ ፕሬዝደንትነት አገልግለዋል። የሶማሊያ ፖለቲካ ታዛቢዎች እንደሚሉት ፕሬዝደንቱ መሐመድ አብዱላሂ መሐመድ አፈ ጉባኤነቱን እንዲይዙ የፈለጉት ሌላኛውን ተወዳዳሪ አብዲ ኑርን ነበር። ወደ ሱዳን ስናቀና የሱዳን ባለስልጣናት በእስር ላይ የነበሩ ሁለት የቀድሞ መንግስት ባለስልጣናትን መልቀቃቸውን ጠበቆቻቸው ገለጹ። ለ30 ዓመታት ባምባገነኑ የኦመር አልበሽር አገዛዝ ስር በነበረችው በሱዳን ተጀምሮ የነበረውን የዲሞክራሲ ሽግግር የጦር ሰራዊቱ መቀልበሱን ተከትሎ በሀገሪቱ የነገሰውን የፖለቲካ አጣብቂኝ ለመፍታት ጥረት እየተደረገ ባለበት በዚህ ወቅት ፊት ለፊት በመናገር የሚታወቁትን የቀድሞቹን ባለስልጣናት የፈቷቸው ትምምን ለመገንባት በማሰብ ነው ተብሏል። የቀድሞ የካቢኔ ጉዳዮች ሚኒስትሩ ካሊድ ኦመር ማክሰኞ ማታ የተለቀቁ ሲሆን የቀድሞ የገዢው ሉዓላዊ ምክር ቤት አባል የነበሩት መሐመድ አልፋኪ ደግሞ ትናንት ማታ መለቀቃቸውን ጠበቆቻቸው አስታውቀዋል። ሁለቱ ባለስልጣናት የጥቅምቱን የመንግስት ግልበጣ ተከትሎ ከሌሎች በርካታ የቀድሞ ባለስልጣናት ጋር ታስረው የነበረ ሲሆን የጦር ሰራዊቱና ጠቅላይ ሚኒስትር አብደላ ሀምዶክ ባደረጉት ስምምነት ከታሰሩ ከአንድ ወር በኋላ ተለቀው ነበር። በጀነራሎቹና በተቃዋሚ ንቅናቄው መካከል ልዩነቱን ለማጥበብ ባለመቻሉ ሀምዶክ በጥር ወር ስልጣናቸውን መልቀቃቸውን ተከትሎ ሁለቱ ባለስልጣናት እንደገና ታስረዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥን ተቀብለው ያነጋግራሉ። የሩሲያ የኤነርጂ አቅርቦት እንዲታገድ ዩክሬን ጠይቃለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለዩክሬን የሚሰጥ ወታደራዊ ኢኮኖሚያዊና ሰብአዊ እርዳታ እቅድ እያሰናዱ ናቸው። ዋና ጸሐፊ ጉተሬዥ የሩሲያ ወታደሮች ለቀው ከወጡ በኋላ የበርካታ ሰላማዊ ሰዎች አስከሬኖች የተገኙባትን ቡቻን ጨምሮ ኪቭ አቅራቢያ ያሉ አካባቢዎችን ጎብኝተዋል። በቡቻው ጉዳይ የጦር ወንጀል ምርመራ እንዲከፈት ጥሪ እየቀረበ መሆኑ ይታወቃል። የተባበሩት መንግስታት ድርጅቱ ዋና ጸሐፊ ጉተሬዥም ሩሲያ የዓለም አቀፉ ወንጀል ፍርድ ቤት አይሲሲ በሚያካሂደው ምርመራ እንድትተባበር ጥሪ አቅርበዋል። አይሲሲን ሙሉ በሙሉ እደግፋለሁ። የሩሲያ ፌዴሬሽን የአይሲሲን ምርመራ እንዲቀበልና እንዲተባበር እማጸናለሁ። ነገር ግን ስለ ጦር ወንጀል ስናወራ ጦርነት በራሱ ወንጀል መሆኑ መዘንጋት የለበትም ብለዋል ጉተሬዥ። ጉቴሬዥ ዩክሬን እንደገቡ የሰብአዊ ረዴት ድጋፎችን ለማስፋፋትና ሲቪሎች ከግጭት አካባቢ የሚወጡበት መንገድ እንዲመቻች የሚፈልጉ መሆናቸውን ገልጸዋል። በእነዚህ ጉዳዮች ዙሪያ በሩሲያ ቆይታቸው ከፕሬዚደንቱ ቭላድሚር ፑቲንና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር ተወያይተውበታል። ጉተሬሽ በትዊተር ባወጡ ጽሑፋቸው ጦርነቱ ለዩክሬንም ይሁን ለሩሲያ ለመላው ዓለምም ሲባል በፍጥነት ቢያከትምነው የሚሻለው ብለዋል። ዛሬ የዩክሬን ፕሬዝደንታዊ አማካሪ ሚሃይሎ ፖዶሊያክ በሰጡት ቃል የሩሲያ ዋናዊ ኤነርጂ ኢንዱስትሪ የጊዜ ጉዳይ ነው እንጂ መታገዱ አይቀርም ብለዋል። ሩሲያ ለፖላንድ እና ለቡልጌሪያ ጋዝ መላክ ማቆሟን ትናንት አስታውቃለች። ዋይት ሀውስ ሩሲያ ይህንን እንደምታደርግ የተጠበቀ ጉዳይ ነው ብሏል። የዋይት ሀውስ ቃል አቀባይ ጄንሳኪ ከአውሮፓ ሀገሮች ጋር ስንነጋገርበት የቆየ ነው። ባለፈው 24 ሰዓት ውስጥም ከፖላንድና ከቡልጌሪያ መሪዎች ጋር የተነጋገረ ነው በዚህ ምክንያት ነው ብለዋል። የአውሮፓ የጋዝ አቅርቦት ምንጭ እንዲሰፋ ስንሰራበት ቆይተናል ሲሉም አክለዋል። ፕሬዚደንት ባይደን ዩክሬናውያን ከሩሲያ የጭካኔ ወረራ ሀገራቸውንና ነጻነታቸውን እንዲከላከሉ ስለሚሰጥ ድጋፍ ዛሬ ንግግር እንደሚያደርጉ ዋይት ሀውስ ጨምሮ አስታውቋል። ትናንት የዩናይትድ ስቴትስ የመከላከያ ሚኒስቴር በሰጠው ቃል ዘጠና ረጅም ርቀት ተወንጫፊ መድፎች ዩክሬን መግባታቸውንና የመሳሪያው ስልጠና ዝግጅትም መጠናቀቁን ገልጿል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ እንደገለጹት በህብረቱ አባል ሀገሮች ለዩክሬን እስካሁን የተሰጠው ወይም ቃል የተገባው ወታደራዊ ድጋፍ ስምንት ቢሊዮን ዶላር መግባቱን ገልጸዋል። በሌላ ዜና ሩሲያና ዩናይትድ ስቴትስ የእስረኛ ልውውጥ አድርገዋል። በሩሲያ እስር ቤት ለሶስት ዓመታት ያህል ታስሮ የቆየው አሜሪካዊው ማሪን ወታደር ትሬቨር ሪድ ዛሬ ዩናይትድ ስቴትስ ገብቷል። በለውጡ ወደ ዩናይትድ ስቴትስ ሱስ አስያዥ መድኃኒቶችን ሊያስገባ በመሞክር ተፈርዶበት የታሰረው ሩሲያዊው አብራሪ ኮንስታንቲኖ ዮርሸንካ ተለቋል። እንደ አውሮፓውያን አቆጣጠር በ2010 ነበር የዩናይትድ ስቴትስ ልዩ ኃይሎች ላይቤሪያ ውስጥ የያዙት። የእስረኛ ልውውጡ ቱርክ ውስጥ በሚገኝ አውሮፕላን ጣቢያ እንደተከናወነ ዘገባዎች አመልክተዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጆ ይታየኝ። ለዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሚያዚያ 2 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታተሉ እንጋብዛለን። አሁን ወደ ዕለቱ አብይ ዘገባችን እንለፍ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሚያዝያ 18 ቀን በጎንደር ከተማ የተፈጸመውን ግድያ በቤተ እምነት ላይ እየደረሰ ያለውን ቃጠሎና የሙስሊም እምነት ተከታዮችን ንብረት የማውደምና የመዝረፍ ተግባር እንደሚያወግዘው አስታወቀ። በየትኛውም እምነት ተከታዮች ዘንድ ድርጊቱ ኃጢአትና በፈጣሪም የሚያስጠይቅ ነው ያለው ጉባኤው ችግሩን እንዲባባስ ሆን ብለው የሚንቀሳቀሱ አካላትም ጥፋቱን ካደረሱት የተለየ ተግባር እየፈ የፈጸሙ አለመሆናቸውን ተገንዝበው ከድርጊታቸው እንዲታቀቡ ጠይቋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍ ያለ በበኩላቸው አጥፊዎች ላይ ህጋዊ እርምጃ እንደሚወሰድ አረጋግጠው ሆን ብለው ችግሩን እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ አሳስበዋል። መስፍን አራጌ ተጨማሪ አለው። የሃይማኖት ተቋማት ጉባኤው ሃይማኖት የሰላም እንጂ በምንም ምክንያት የግጭት መንስኤ ሊሆን አይችልም በሚል ርዕስ ባወጣው መግለጫ በጎንደር ከተማ በሚገኙ የእስልምና እምነት ተከታዮች ላይ ሚያዝያ 18 ቀን 2014 ዓ ምት ግድያ፣ የመስጊድ ቃጠሎ፣ የሙስሊም ግለሰቦች ንብረት ውድመትና ዘረፋ በሃይማኖት እጅግ የከፋ ኃጢያት ሲሆን በፈጣሪም ዘንድ የሚያስጠይቅ ተግባር እንደሆነ ጠቅሷል። የሀገራችን ህዝብ ልዩነትን በማክበር በጋራ ጉዳዮች ላይ በመደጋገፍና በመተባበር ለዘመናት የኖረበትን እሴቶችና ታሪኮች የሚያጎድፍ አሳዛኝ ተግባር ነው ብሏል። የአሜሪካ ድምፅ በመግለጫው ዙሪያ ተጨማሪ ማብራሪያ እንዲሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን በስልክ አናግሯቸው ነበር። አጠቃላይ ጎንደር ምናልባት አሁን ስለተከሰተ ነው እንጂ እዚህም እዛ የሚታዩ በተለይ እነዚህ አስርት ዓመታት እየዘለቁ መሰረት የሌላቸው ግን የሃይማኖት ሽፋን ያደረጉ ግጭቶች እየተስተዋሉ ከመጡ ውሎ አድረዋሉ እኛ እንግዲህ ሃይማኖት የሰላም እንጂ በምንም መልኩ የግጭት መንስኤ ሊሆን አይችልም ስንል በምክንያት ነው። አንደኛ አስተምሮን ለመፈተሽ ነው። በሁሉም ሃይማኖቶች ውስጥ የትኛውም አንቀጽ ላይ፣ የትኛውም ምዕራፍ ላይ ሂዱ ግደሉ፣ ሂዱ አሰቃዩ፣ ሂዱ አቃጥሉ ወይንም ደግሞ ከአንተ በቀር ሌላ ሃይማኖት ሊኖር አይገባም የሚል አስተምሮ የለም። በመዋደድ ኑሩ ነው የሚለው ትዕዛዙ። ኢትዮጵያ አልሸከማችሁም፣ አልቻልኳችሁም፣ መሬቱ አላገኝም። ነገር ግን እኛ እርስ በርስ የፍሩክ እክር ቤት በማድረግ ለምን ወደ ግጭት እንሄዳለን? በደረሰው ሰብአዊና ቁሳዊ ጉዳት የተሰማውን ሐዘን የገለጸው ጉባኤው በድርጊቱ ተሳትፈዋል የተባሉ አካላት በፍጥነት ለሕግ ቀርበው ተመጣጣኝ ቅጣት እንዲያገኙ ጠይቋል። በሌላ በኩል ችግሩ እንዲባባስ በማድረግ ተጨማሪ የንጹሃን ሞት እንዲከሰት የሚንቀሳቀሱ አካላትን የፌዴራሉም ሆነ የአማራ ብሔራዊ ክልላዊ መንግስት ከጥፋት ድርጊታቸው እንዲታቀቡ ማድረግ ይገባዋል ሲሉ አሳስበዋል። አሁን ብዙዎች ይመስላቸዋል ሳይፈረስ ሳይጠራም ብለው ወደ ማደፍረስ ለመሄድ ይቸኩላሉ። ይህንን የሚያደርግ የመንግስት መዋቅርም ካለ ይህንን የሚያደርግ የሃይማኖት አስተማሪ አስተባባሪም ካለ ማንኛውም ከህግ በላይ አይደለም፣ በህግ መዳኘት አለበት ብለና ሀገሪቱ መንግስት እስካላ ድረስ ከዚህ ውጭ አይን ላጠፋ አይን አጠፋለሁ ብትል የበለጠ ይቀጣጠል ካልሆነ በስተቀር የበለጠ ሰላምን እያረጋገጥን አንሄድም። ቆም ብለን እናስብ። የሞቱትን ሰው ለመካስ ሌላ ሞት መፍጠር የለብንም። ይህ ነገር እንዳይደገም ሰፋ ቁጭ ብሎ መነጋገር ተገቢነት አለው። በተለይ የሃይማኖት ጸብና ግጭት በማስመሰል ሀገርን ለማተራመስ ወይንም የሃይማኖት ጦርነት ለመቀስቀስ የሚደረጉ እንቅስቃሴዎች ግን ይህንን ተግባር ከፈጸሙ ተለይቶ የማይታዩ ደግሞም ችግሮቹ የበለጠ ይሰፉ ካልሆነ በስተቀር የሚስተካከሉ ነው ብለን ስለማናምን ሁሉም የሚቻለውን ለሰላም ወዳድ ህዝብ ያለውን ድጋፍ ሁሉም ይህንን ችግር ሙስሊሙ ብቻ ሳይሆን ክርስቲያኑም ሊያወግዘው የሚገባ መሆኑን ሁላችንም ከፈጣሪ እንዳ ስላስ ጠይቀን የምንችለውን ማድረግ ይጠበቅብናል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር ይልቃል ከፋለ በዛሬው መግለጫቸው ላይ እንዳስታወቁት አጥፊዎች ላይ ህጋዊ እርምጃ እንደሚወስድ ጠቅሰው ችግሩ እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ ጠይቀዋል። የክልሉ መንግስት ይህን በሰሩ ጥፋተኞች ላይ ተገቢው ክትትልና ማጣራት በማድረግ ያለምሕረት ህጋዊ እርምጃ የሚወስድ መሆኑንም ማሳወቅ በተመሳሳይ ይሄን ችግር ለማስፋፋት እና ወደ ትርምስ ውስጥ በማስገባት የኢትዮጵያን አደጋ ውስጥ መጣል ለማንም ኢትዮጵያዊ የማይጠቅም መሆኑን መላ ሕዝባችን እንዲገነዘብ እፈልጋለሁ። አሁን የተጀመረውን የመንግስት ጥረት የሃይማኖት አባቶች የሚያደርጉትን ጥረት በመደገፍ ከጎናቸው በመቆም ችግሩን በሰላማዊ መንገድ በውይይትና በመነጋገር መፍታት ይገባናል። ሁሉም የክልላችን ሕዝብ እና መላ ኢትዮጵያውያን ይህን መሰል ችግር የምንፈታውና የኢትዮጵያን በጋራ በማጽናት ለሁሉም አማኞች እኩል የምታከልክል አገር የምናደርገው ሰላም ስንገነባ ነው። ይህን በመገንዘብ የተጀመረው ጥረት ፍሬ እንዲያፈራ ሁላችሁም በያላችሁበት አካባቢ ለሰላም ዘብ እንድትቆሙ ጥሪን አስተላልፋለሁ። ከኢድ እስከ ኢድ በሚል መርሃ ግብር ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንንም ድርጊቱ የሁለቱንም እምነት ተከታዮች የሚመጥን እንዳልሆነ ተናግረዋል። በጎንደር ከተማ ያጋጠመው ችግር እጅግ አሳዛኝና የሁሉንም ልብ የሰበረ ክስተት ነው። ይህ ድርጊት እነዚህን ሃይማኖቶች የሚመጥን አይደለም። ጉዳቱ ለደረሰባቸው ወገኖች ቤተሰቦች መጽናናትን እየተመኘው አብሮነታችን ተጠናክሮ እንዲቀጥል መልእክቴን ማስተላለፍ እወዳለሁ። ይህ በእንዲህ እንዳለ ጎንደር ከተማ አንጸራዊ ሰላም ቢሰፍንባትም ባስተናገደችው ግጭት ምክንያት ወደ ቀድሞ ቁመኗ አለመመለሷን ስማቸውን መጥቀስ ያልፈልጉ የአራዳ አካባቢ ነዋሪ ገልጸዋል። አሁን ትንሽ የመረጋጋት ጉዳይ ነው ያለው ወጣቱም ትናንትና ትናንትና ከነበረ ግንዛቤ አግኝቷል። ሁሉም አካባቢ መራቱ ቁጭ ሆኖ የሚጠብቅ እንጂ ወደ ሌላ ወደ ዘርጋም ወደ ምናምን ወደ ንባረ መንገድ አይሄድ ጣቶችም እየመከሩ ነው። መከላከያም ልዩ ኃይልም አልማብሰላም ከሚሊሻ ግል ታጣቂ ራሱ እያስገበረ ያለው በተለይ ከንግድ እንቅስቃሴና ከአገልግሎት አሰጣት ጋር በተያዘ ያለው እውነታ ምን ይመስላል? ገባ ወጣ የሚል ነገር ነበረው የቆየ ማለት ነው ግጭቱ እኔ እንደዚህ ያውቃለው አንተ እንደዚህ ታውቅልኛለ የሚል አይነት ስለነበረ በዚያ ምክንያት ያው ገንዝፍሎ ወጥቷል። ገበያ፣ ሱቆች፣ መስሪያ ቤቶች፣ አገልግሎት ሰጪ ተቋማት ተከፍተዋል። ትናንትና አንዳንድ ቦታ ላይ ተከፍቶ ነበረ። ዛሬም ከፍቶ ነበር፣ ከሰዓት ተዘብቷል። ብዙ ተቋማት ናቸው። አይ አስፋልት ዳር ያሉ ስጋት ያለባቸው ነገር በኋላ ነው እንጂ ሁሉም ነገር አገልግሎት ይሰጡ ነበር። በጎንደር ባህል ሕክምና አዋቂነታቸውና በሃይማኖት አባትነታቸው የሚታወቁት ሸህ ከማለጋስ የተባሉ የእድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተ ክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ሲሞከር በተፈጠረ አለመግባባት የተቀሰቀሰው ግጭት ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመትና ዘረፋ ምክንያት እንደሆነ የሃይማኖት ተቋማትና መንግሥታዊ መዋቅሩ መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ከዚህ ዘገባ ጋር በተያያዘ ዛሬ ማምሻውን በጎንደር ያለው ሁኔታ ምን እንደሚመስል አንድ የከተማዋን ነዋሪ አነጋግረናል። ሀብታሙ ስዩም ያነጋገራቸው፣ ያለው ነገር ያው ቶክስ ነው ያለው ቀን ሙስሊሞች ሊቀብሩ ነበራል የሞት ሰዎች ለመቅበር ምናምን አናስቀብርም ብሎ የተወሰነ ችግር ነበረ። መጨረሻ ላይ ግን ያው በመከላከያ ምናምን ለመቅበር ተሻለ። ማለት ከመሸ በኋላ ግን ትልቅ ጦርነት አለ፣ ከቀብር መርስ በኋላ ማለት ነው። ማን ነው አናስቀብርም ያለው? ለምንድነው ግጭት ውስጥ የተነሳው? አሁን መጀመሪያ ምን መሰለህ ወደዛ ስንወርድ ማለት ነው፣ ወደ መቃብሩ ቦታ ስንሄድ መጀመሪያ ተደራጅተው መሳሪያ ይዘው ምናምን መሽገው የጠበቁ አካላቶች ነበሩ። ለማን እንደሆኑ እኛ ነቃል። እና ከዛ ከመከላከያ ጋር የተወሰነ የተኩስ ልውውጥ አደረጉ። ከዛ ሸሹ ማለት ነው። አሁን ከመሸ ግን በጣም ትልቅ ተኩስ ነበረ። ከአስር ሰዓት ጀምሮ ማለት ይሻላል። እስካሁን ድረስ በር ከተማው ላይ ትልቅ ውቅት አለ። መስጊዶች ተቃጥለዋል፣ ተዘርፈዋል። በየቤቱ እየገቡ ደግሞ እንደዚህ ይደበደባሉ፣ ይዘርፋሉ። ወጣ ያስጠላል ወጣቱ ሆኖ የታጠቀ ኃይል አለ ወጣቱም አለ። ይሄ ነው ይሄ ነው የምትለው አይነት አለን። በቃ በጣም ብዙ ሰው የሆንና የጩ ይመጣና ሆብ ማለት መጥቶ አንድ ቤት ውስጥ ይገባሉ ይዘርፏል፣ በጥች ነካሉ ይዘራፉ ምናም፣ የሚፈልጉትን ሰው ሊገሉ ይችላሉ ሊደበደቡ ይችላሉ። መንገድ ላይ ብቻ መሄድ አትችልም። ሁለት ሶስት ነም አስቸጋሪ ነው። መስላይ ብቻ ነው። የክልሉ የጸጥታ ኃይል በአካባቢ ተሰማራ። የመከላከያ ሰራዊት ምን አይነት ነገሮችን ለማድረግ ሞከሩ? ለምንድን ነው መቆጣጠር ሲያልቻሉት? I'm On the የቀጠለው መፍትሄ ዛሬ ሲቀጥል ምንም ማድረግ አልሰሩም ቆመ ነበረ ነው የሚባሉ ልዩ ኃይሎች እራሱ ልዩ ኃይሎች ደግሞ ጥሩ ሲሰሩ ታቸዋል መከላከያ ባይሆን ይሰራል ግን መከላከያዎች ከሀያና ማይበጥ መከላከያ የሚመጣ ራሱ ማለት ነው። እንደዚህ ያለ በሀይማኖት የተነሳ ውጥረትና ግጭት ከዚህ በፊት ተፈጥሮ ያውቃል። በዓል ሲሆን ሁሉም እንደዚህ ሆነ ነገር ምን ሲፈጠር እና ድንጋ ውርወርስ ምናምን አለ። ቤት ይደበደባል ሁሉ ሙስሊም መስሎት በበዓል በበዓል ቀን ይደበደባል። ግን የተለመደ ቢሆንም ለክፉ ሚሰጥ አልነበረም። የአሁኑ ግን የተለየ ነው በዛሬው ግጭት ምን ያክል ሰዎች እንደሞቱ ምን ያክል እንደተጎዱ የሚታወቃለ የዛሬው ጉዳት እርግጠኛ ነኝ አሁን ወጠን ለማየት ምናምን አልሞከርንም ከጓደኞችህ ከቤተሰቦችህ ባገኘኸው መረጃና ከእነሱ ጋር ስትወያይ ያለው ስሜት ምንድን ነው በጣም ጭንቅ ላይ ነው ማለት ሁሉም ሁሉም በሚባል ደረጃ ሁሉም ያላሰበው ነገር ስለሆነ እንደዚህ ማለት አብረህ በኖርከው የኖርታቸው ሰዎች የሚታውቃቸው ሰዎች እንደዚህ በኔ ላይ ይመጣሉ በጣም አሁን ሁሉም ጭንቅና ሽብር ላይ ነው ያለ። ሁሉም በየቤቱ ተወጥሮ ነው ያለ። ይህን የሞቱብህን ሰዎች ለመቅበር እንኳን ምን ያክል በፍርሃት እና እንደተቀበረ ብታዩ ያሳዝናል። እና ሁሉም በየቤቱ ተሰብስቧል። መስጊድ ላይ ያሉ ሰዎች ራሱ ስጋት ላይ ነው ያለ። ከመጡብህ ምን እንደምታደርግ አታውቅ። አድማጮች፣ አሁን በደረሰን ዜና በሃይማኖት ሽፋን ግጭት በመቀስቀስ ጸረ ኢትዮጵያ የሆኑ ኃይሎችን ፍላጎት ለማሳካት በሚንቀሳቀሱ አካላት ላይ እርምጃ እየተወሰደ ነው ሲል የፌዴራል የደህንነትና የጸጥታ የጋራ ግብረ ኃይል አስታውቋል። በዚህም መሰረት በጎንደር በተቀሰቀሰው ግጭት የተሳተፉና ሁከቱን ለማባባስ የተንቀሳቀሱ 280 ግለሰቦች በቁጥጥር ስር እንዲውሉ መደረጉን አስታውቋል። አድማጮች በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅተን በነገው ምሽት እንመለሳለን። ወደሚቀጥለው ዘገባ እናልፋለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል በኮንሶ ዞን በደራሽ ልዩ ወረዳ አዋሳኝ አካባቢዎች በተከሰተ ግጭት ቁጥራቸው የበዛ ቤቶች መቃጠላቸውን፣ ሲቪሎች መገደላቸውን፣ እንዲሁም መፈናቀላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ከጂንካ ወደ አርባ ምንጭ ሲጓዙ ታግተው የነበሩ የውጭ ሀገር ዜጎች መለቀቃቸውን፣ ሆኖም እነሱን ለማስለቀቅ የተንቀሳቀሱ የደቡብ ክልል ጸጥታ ኃይሎች ከአጋቾች በተሰነዘረ ጥቃት ሰለባ መሆ ናቸውን የክልሉ ፖሊስ ኮሚሽን ለአሜሪካ ድምጽ አረጋግጠዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ባወጣው መግለጫ በአካባቢው በተደጋጋሚ የሚነሳው ግጭት የብዙ ዜጎች ሕይወትን እየቀጠፈ መሆኑን ገልጾ መንግስት የሀገርንና የሕዝብን ደህንነት ማስጠበቅ ተቀዳሚና ዋና ተግባሩ አድርጎ እንዲሰራ ጥሪ አቅርቧል። ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። ለደህንነታችን ሲባል ስማችን በመገናኛ ብዙሀን እንዳይገለጥ ሲሉ ጠየቁን። በኮንሶ ዞን የሰገንገነት ከተማ ነዋሪ ግጭቱ ብዙ ጉዳት ማድረሱን ተናግሯል። ከአሁን ድረስ አስክሬን እንኳን አልተወሰደም። ቦታው ላይ መኪኖቻቸውን አካትለዋል። ወደ ሶስት መኪና ወዲያውኑ ያካተሉት ማታ ላይ እነዛ አስክሬኖች የት እንዳለ እንኳን ለማወቅ አልተቻለም። ምናልባት አሁን ላይ መከላከያ ገብቶ ወደዛ እየተንቀሳቀሰ ነው የሚባል ነገር ስላለ እነሱ ወደው ካልደረሱ አስክሬኑን እንኳን ማንሳት አልተቻለም ማለት ነው። በዚህ ደረጃ ሌላ ስማቸው እንዳይጠቀሰ ጠየቁን። በድራሽ የልዩ ወረዳ የጋቶ ቀበሌ ነዋሪ በበኩላቸው ብዙ ቤቶች መቃጠላቸውና ሲቪሎችም መገደላቸውን ጠቁመዋል። እስካሁን ድረስ ግን እኛ የሰማነው ንጹሐን ምንም የማያውቁ አቅመ ደካሞች፣ እና አይነ ስውራኖች ከአስር ሰው በላይ እንደሞተ ነው። በእርግጠኝነት አሁን የሚነገረው ግን ቁጥሩ ከዛም በላይ እንደሚጨምር ነው የሚታወቀው ይህ እነዚህ የመንደር መሪዎች ወይም ደግሞ የከተማ አመራሮች የሚባሉ ሲጨምር አንድ ላይ ብዙ ሰዎች ከአስር ይበልጣሉ። ነዋሪዎቹ ዛሬ በአንጻራዊነት መረጋጋት ቢኖርም አንዳንድ አካባቢዎች የተኩስ ድምፅ እንደሚሰማ ገልጠው ከጋቶና ከአጠያ ቀበሌያት ብቻ በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን ተናግሯል። ቀበለ ወደ ከስልሳ ሺህ ሰው በላይ አሁን ጫካፍት ነው ያለው። ሁለት መንደር አንዱ ባዶ ሆኖ አልተቃጥሏል። አንደኛው ግን አልተቃጠለም። ይህ ሰው ሸሽተዋል። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሙ በበኩላቸው በግጭት ቀጠና ውስጥ መሆናቸውና የግጭቱን አጠቃላይ ሁኔታና የጉዳቱን መጠን አጣርተው ሲጨርሱ መረጃ እንደሚሰጡ ተናግረው ከጂንካ ወደ አርባ ምንጭ ከተማ ሲጓዙ የታገቱ የውጭ አገር ዜጎችን ግን ስለማስለቀቃቸው ለማስለቀቃቸው አረጋግጧል። የታገቱ የውጭ ዜጎችን ለማስለቀቅ የተንቀሳቀሱ የክልሉ የጸጥታ ኃይሎች በተከፈተባቸው ተኩስ መገደላቸው እና አንዳንዶቹ መቁሰላቸውን ለቪኦኤ አስታውቋል። ከቱሪስቶች መታገድ ጋር ታግቶ ነበር ስድስት እንዳውያል ወዲያው በእለቱ ምሽት ላይ ተለቀዋል። ሌላው እሱን ተከትሎ ነው ያን ለማስለቀቅ የባው ሰራዊት መኪናቸው ቆመው ነበር እና ያን የቆመውን መኪና ለማስለቀቅ ከገባ ሠራዊት ጋር ነው። መንገድ ትልትል ነበረ። እዛ ከገባ ሠራዊት ጋር ግጭት ተፈጥሯል። ጉዳት ደረሰው። ጉዳት ምን ያህል የሚል ነገር ገና ገና አልተለየም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ባወጣው መግለጫ በአካባቢው በተደጋጋሚ የሚነሳው ግጭት የብዙ ዜጎች ህይወት እየቀጠፈ መሆኑን ገልጦ መንግስት የሀገርና የህዝቡን ደህንነት ማስጠበቅን ተቀዳሚና ዋና ተግባሩ ማድረግ አለበት ብሏል። በኮንሶ ዞን እና በደራሸ ልዩ ወረዳ ዋሳኝ አካባቢዎች በተደጋጋሚ በሚነሱ ግጭቶች ዜጎች ህይወት የተቀጠፈ መሆኑና አካባቢው ከፍተኛ ትኩረት እንዲያገኝ መጠየቁን አስታውሶ ከሚያዝያ 18 ቀን 2014 ዓም ጀምሮ በዚሁ አካባቢ በተፈጠረ ግጭት የበርካታ ዜጎች ህይወት ተቀጥፏል ሲልም አስታውቋል። የፓርቲው የደቡብ ክልል አስተባባሪ ዶክተር ካሳውን ደለነ በኮንሶ ዞን እና በደራሸ ልዩ ወረዳ ለአመታት ባልተፈጣ ቅሬታና ተደጋግሞ በሚነሳ የመዋቅር ጥያቄ ምክንያት ዜጎች በሰላም ወጥቶ በሰላም መግባት አለመቻላቸውን ተናግሯል። መግለጫ ከማውጣታችን በፊት ከክልሉ ከሚመለከታቸው መፍትሄ ከሚሰጡ አካላት ጋር ጥቆማዎችን፣ አካሄዶችን፣ ያሉትን መሆን ያለባቸውን ነገር መረጃ በመቀያየር ላይ ነበርም በዚህ ክስተት ብቻ ሳይሆን ደግሞ ክልል ላይ የትኛውም እንቅስቃሴ ላይ በጋራ ከፈሳ እንደምንሰራ ፓርቲ ችግር ያለበትን ቦታ ቀድመን በመጠቆም በራሳችን መዋቅር እንሰራለን። እዛ አካባቢ ላይ ሰኪሪቲ ፕሮብለም ያለበት በርክር የተደረገበት አካባቢ ነው። እኛ እንደ ፓርቲ በአይነ ቁረኛ የምንከታተለው አካባቢ ነው። የዜጎች ደህንነት እጅግ ምስ የሚያሳስብን አካባቢ ላይ የምነሱ ማንኛውንም የፈጣ ሁኔታችን ስንከታተል አሁን ላይ ግን ከቀድሞ በበለጠ ሁኔታ ጫፍ የወጡ ድርጊቶች እኛንም ያሳዝኑ እነሱን የሚያሳዝኑ ሁላችንም እንደ ሀገር ከመሳይቱ በማስተዋል ነው ወደ መግለጫ እና መንግስት ደግሞ ከመግለጫ በዘለለ የሀገሪቱን ደህንነት እና የዝገኝነት ማስጠበቅ አለበት፣ የምላቁ መልክት ያወጣ ነው። ፓርቲው የክልሉ መንግስት በጽታ ሲጋቶች እና በመፍትሄ ስራዎች ላይ ያግዛል ያላቸውን ሀሳቦች ሲዝነዝር መቆየቱን የተናገሩት ዶክተር ካሳሁን ችግሮቹን በዘላቂነት የሚፈቱ ስራዎች ባለመሰራታቸው ተደጋጋሚ አደጋዎችና ግጭቶች ተፈጥሯል ብሏል። ችግሩ እንግዲህ የመዋቅር ጥያቄ ነው። አሁን ለአንተ ለዛሬ ለመረጃ ያለ የኮንሶና የደራሽ ብቻ ማንሳት ካለብን ኮንሶና የደራሽ ጉዳይ የመዋቅር ጥያቄ ነው። ይህም የመዋቅር ጥያቄ የሚነሳው በሁለት ጥያቄዎች ነው። አንደኛው ቡድን ጥያቄ የጉማይዴ ልዩ ወረዳ የመዋቅር ጥያቄ የምን ቡድን ነበረ። ሁለተኛው ደግሞ የጋርዱላ ዞን የመዋቅር ጥያቄ የምን የመጣ ነው። ይህ እንግዲህ ከኮንሶና ከድራሻ አካባቢ የመጣ ጥያቄዎች ናቸው። መንግስቱ ይቀርቦታል። ዞሮ ዞሮ ግን ተደጋጋሚ ጥያቄ እና ሁከት ምንጭ ሆኗል ማለት ነው። በዚህ ግጭት እጃቸው በቀጥተኛም በተዘዋዋሪም ያለበት ተለይተው አጥፊዎቹ ለህዝብ ግልጽ በሆነ መንገድ በህግ ፊት እንዲቀርቡና ተገቢው ቅጣት እንዲያገኙም ፓርቲው ጥሪውን አቅርቧል። በአካባቢው ባለው ግጭት ተገደሉ ስለተባሉ ሲቪሎችና የፀጥታ ኃይሎች ከክልሉ የመንግስት ስራ ኃላፊዎች የተጣራ መረጃ እስካሁን አልተገኘም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ለደህንነታችን ሲባል ስማችን ቀጥለን የምንመለከተው ደግሞ የዋጋ ግሽበት ሁኔታን ይሆናል። የሀገር ውስጥና የውጭ ግጭቶች በኢትዮጵያ ለተከሰተው የዋጋ ግሽበት ከፍተኛ አስተዋጽኦ ማበርከታቸውን የኢትዮጵያ የኢኮኖሚ ባለሙያዎች ማህበር አስታወቀ። ማህበሩ የዋጋ ግሽበትና የፖሊሲ አማራጮችን በተመለከተ ያደረገውን ጥናት ይፋ ባደረገበት ወቅት እንደ አውሮፓውያን አቆጣጠር ከ2015 ዓ ም በኢትዮጵያ ግጭቶች ከመጠን በላይ እየጨመረ መሄዱንና በ2021 ዓ.ም ብቻ ከ1500 በላይ ከፖለቲካ ጋር የተያያዙ ግጭቶች መከሰታቸውን አስታውቋል። ይህም ለዋጋ ግሽበት ጉልህ አስተዋጽኦ ካበረከቱ ዋነኛ ችግሮች መካከል መሆኑን የኢትዮጵያ የኢኮኖሚ ባለሙያዎች ማህበር የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል። ከውጭ ደግሞ የሩሲያና ዩክሬን ግጭት በሀገሪቱ ያለው የዋጋ ግሽበት በፍጥነት እንዲባባስ ማድረጉን የማህበሩ ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አብራርተዋል። ማህበሩ የዋጋ ግሽበትን ለመቅረፍ ያስችላሉ ያላቸውን መፍትሄዎችን በጥናቱ ጠቁሟል። የጥናቱን ግኝት የተከታተለው ኬኔዲ አባተ ነው። የኢትዮጵያ ኢኮኖሚክስ አሶሲሽን ባለፉት ስድስት ወራት አደረግኩ ባለው ጥናት በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ ለሚገኘው የዋጋ ግሽበት ዋና ምክንያቶች ያላቸውን ስድስት ነጥቦች መለየቱን አስታውቋል። ከነዚህም መካከል የአገር ውስጥ የእርስ በርስ ግጭት አንዱ መሆኑን የጥናቱን ውጤት በተመለከተ ጋዜጣዊ መግለጫ የሰጡት የአሶሴሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል። ግጭት በተለይ እንደኛ ሀገር ብዙ ዳይቨርሲቲ ባለበት ሀገር ይጠበቃል። ግን ያለፉት ሀያ ሰላሳ ዓመታት የሚያሳየው እስከ መቶ እና እንደዚያ አካባቢ የሚሆኑ ግጭቶች በኢትዮጵያ ውስጥ ያን ያክል የዋጋ ግሽበት አያስከትሉ ብዙም የተለመደ ነገር ስለሆነ በጣም የሚገርመው ከሁለት ሺ አስራ አምስት ጀምሮ ግን እንደ አውሮፓ አቆጣጠር ነው። በሙሉ ነገራቸው ዓመታት ከፍተኛ የግጭት ሁኔታ መከሰት አለ በሀገሪቷ ውስጥ በሁለት ሺ ሀያ አንድ ብቻ አንድ ሺ አምስት መቶ ሀያ ዘጠኝ ከፖለቲካ ቫዮለንስ ጋር የተያያዙ ግጭቶች ተከስተዋል። ንጹሃን ዜጎቹን ኢላማ ያደረጉ ወደ 424 ግጭቶች በአንድ ዓመት ብቻ ተከስተዋል። ግጭት ማለት አጠቃላይ የምርት ግብአትን ያጠፋል፣ የማምረቻ ቦታን ያጠፋል፣ ምርቱን ያጠፋል፣ አጠቃላይ የምርት ስርጭት በአገር ውስጥ እንዳይካሄድ ያደርጋል። የእሱ መከሰት ዋጋን እንዲጨምር አይደለም የሚያደርገው ኢንፍሌሽን ኤክስፕሎድ እንዲፈነዳ ነው የሚያደርገው ወይም እንዲገነፍል ነው የሚያደርገው በአንድ ጊዜ። ለዛ ነው በዚህ አንድ ዓመት ውስጥ ዋጋ በሚገርም ሁኔታ ነው እስካይሮኬት ያደረገው ማለት ነው። በኢትዮጵያ ላለው የዋጋ ግሽበት ወይም ንረት በዋና ዋና ምክንያትነት በጥናቱ የተለዩት ሌሎች ነጥቦች የግብርናና የኢንዱስትሪ ምርቶች አቅርቦት ማነስና፣ የሀገሪቱ የኢኮኖሚ መዋቅር በአገልግሎት ዘርፍ የበላይነት መመራቱ፣ የመሬት አቅርቦት ችግር፣ ከውጭ ምንዛሪ እጥረት ጋር በተያያዘ የገቢ ምርቶች ወይም የኢምፖርት ማነስ፣ የውጭ ምንዛሪ ክምችት በከፍተኛ መጠን መውረድና የብር አቅም ማነስ እንዲሁም በገቢ ምርቶች ላይ የሚጣለው የግብር መጠን ከፍተኛ መሆን ናቸው ዶክተር ደግዬ ጎሹ እንዳብራሩት። ፍላጎት ጋር በተያያዘ ለዋጋ ግሽበቱ በምክንያትነት ከሚጠቀሱት መካከል ደግሞ የፍጆታ መጠን መጨመር፣ በገበያው ላይ የገንዘብ መጠን መጨመር፣ ከኢኮኖሚ አቅም አንጻር የወጪ ንግድ ወይም ኤክስፖርት መጠን ማነስና የባንክ ወለድ ምጣኔ የተዛባ መሆን እንደሚገኙበት ነው በጥናቱ ላይ የተመላከተው። ከእርስ በርስ ግጭትና ሌሎች የግሽበት ምክንያቶች ባለፈ ከውጫዊ ምክንያቶች የሩሲያና ዩክሬን ግጭት የዋጋ ግሽበቱ ይበልጥ እንዲጨምር ማድረጉን የገለጹት ደግሞ የኢትዮጵያ ኢኮኖሚክስ አሶሲሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ናቸው። የራሽያና የዩክሬን ጦርነት ተጽዕኖ ወዲያው የታየ ነው። ምግብ ነዳጅና ማዳበሪያ ላይ ነው በዋናነት የነዚህ ተጽዕኖ። በሌሎችም ሀገሮች የታየው ለምንድን ነው እዚህ ላይ የታየው ብለን ስናይ እነዚህ ሁለት ሀገሮች በግብርና ምርት በዓለም ላይ አቅርቦቱን አብዛኛውን ፕሮፖርሽን የሚሸፍኑ ስለነበረ ነው። ሁለተኛ ነዳጅ ነው። ነዳጅ ወደ ውጭ ከሚልኩት ራሻ ሁለተኛ ደረጃ ትይዛለች። ማዳበሪያ ራሻ አንደኛ ናት በመላክ ወደ ውጭ ስለዚህ በአጠቃላይ በጦርነቱ ምክንያት አንደኛ ምርት ተስተጓጉሏል ማለት ነው። ሁለተኛ ስርጭቱም ተስተጓጉሏል። ፕሮፌሰር መንግስቱ የሩሲያና ዩክሬን ግጭት በኢትዮጵያ ያለው የዋጋ ግሽበት ጫና እንዲበረታ ያደረገበትን ምክንያትም ያስረዳሉ። እኛ ሀገር ደግሞ ስንመጣ አንደኛ በሀገር ውስጥ የሚመረቱ ምርቶች የሉም። ማዳበሪያም ብንወስድ፣ ነዳጅ ብንወስድ፣ የምግብም ዘይት እና ስንዴ የመሳሰሉትንም እናስገባ ነበር። ሁለተኛ እንደ ሌሎቹ አቅም እንዳላቸው ሀገሮች የመጠባበቂያ ክምችት የለንም እኛ አንዳንድ ሀገራት ነዳጅ ባያስገቡም ሶስት ዓመት አራት ዓመት ከዛም በላይ ሊቆዩ የሚያስችላቸው ክምችት አላቸው ምግብም እንደዛ እኛ ያን አቅም የለንም ሶስተኛ የእኛ ኢኮኖሚ ከራሽያና ከዩክሬኑ ጦርነት በፊትም በተለያዩ ሁኔታዎች ተጎድቷል የኮሮና የውስጥ ግጭት የተፈጥሮ አደጋ ድርቅ ያስከትለው ተጽዕኖ አለ ራሽያ ዩክሬን ጦርነት በፊትም የነበረው የዋጋ ንረት አለ እነዚህ ተደማምሮ እኛ ላይ የሚኖረውን ተጽዕኖ የከፋ አድርጎታል ማለት ነው በኢትዮጵያ በጣም ዝቅተኛ ከሚባለው እስከ መካከለኛ ገቢ ያላቸው የህብረተሰብ ክፍሎች የዋጋ ግሽበቱ ዋነኛ ተጎጂዎች መሆናቸውን የሚገልጹት የአሶሴሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ የዋጋ ግሽበቱን ለመከላከል ያስችላሉ በሚል በጥናቱ የተለዩ መፍትሄዎችን አብራርተዋል። አንደኛው ከመደግ ጋር የተያዘውን ችግር መፍታት ቁልፍ ችግር አሉ። ይሄ ነው። ሁለተኛው ከሰው ኃይል ጋር የተያዘ ነው። ሶስተኛው ከቴክኖሎጂ ጋር የተያዘ ነው። ሌላው ወለድ ምጣኔ ጋር ወይም ማበደሪያም ማስቀመጫም ሪል ኢንተረስት ሬት የሚባለው ነው። የአገር ውስጥ ግጭትና ኢምፖርት ታሪፍ ወይም የማስመጫ ታሪፍ ከተፈቱ ሌሎቹ ችግር አይደሉም ማለት አይደለም። አንዱ ዋናው ችግር ከተፈታ ሌላውም ችግር አብሎ ሊፈታ የሚችልበት ስላለ ነው። አስቸኳይ ያሉትን የመፍትሄ ሀሳብም አቅርበዋል። የመጀመሪያው እንደ መፍትሄ አቅጣጫ እንደ እሳት አደጋ ልትወስዱ ትችላላችሁ። መከላከያ በጣም አስቸኳይ መወሰድ ያለበት በኢትዮጵያ ውስጥ አሁን ያለው መንግስትም እንደሚለው በጣም በርካታ ችግሮች የሚባባሱ ሰው ሰራሽ በሆኑ ምክንያቶች ነው ይባላል። ሆርዲንግ አለ፣ ኢንፍሌሽን ኤክስፔክቴሽን አለ፣ ብላክ ኢኮኖሚ አለ፣ አሻጥር አለ ከውስጥም ከውጭ። ስለዚህ አቅርቦቱ በአግባቡ መምራት የሚችል በራሱ ገበያው መምራት አይችልም። አሁን ባለው ሁኔታ እጥረት ባለበት ሁሉ አሻጥር ችግር ስለሚኖር ማለት ነው። ይህን የሚመራ አካል መቋቋም አለበት እንላለን። የአቅርቦትና የዋጋ ማረጋጊያ ቦርድ መቋቋም አለበት። የውጭ ምንዛሪ ምንጭ ሳይጠቀስ በፍራንኮ ቫሎታ የሚገቡ ቁሳቁሶች እንደ አስፈላጊነታቸው ቅድሚያ የሚሰጣቸው መሆን እንዳለባቸውም በጥናቱ ተጠቅሷል። በዋጋ ግሽበት ምክንያቶችና መፍትሄዎች ዙሪያ የሚያቀርቧቸው ጥናቶች በመንግስት በኩል ምን ያክል ተቀባይነት እንዳላቸው ላነሳንላቸው ጥያቄ የአሶሴሽኑ አመራሮች በሰጡን ምላሽ መንግስት ከቀደሙት ጊዜያት በተሻለ ከአሶሴሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝና የሚቀርቡ ጥናቶችንም ፖለቲካዊና ማህበራዊን ከመሳሰሉ ሌሎች ፍላጎቶች ጋር አስታርቆ የመተግበር ዝንባሌ እንዳለው ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የኢትዮጵያ የሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዓለም መሪዎችና የዩናይትድ ስቴትስ እውቅ የፖለቲካና የውጭ ፖሊሲ ሰዎች በልጅነታቸው በጦርነት ከታመሰችው አውሮፓ በስደት መጥተው በዩናይትድ ስቴትስ የመጀመሪያዋ የውጭ ጉዳይ ሚኒስትር ለመሆን ለበቁት የቀድሞዋ እውቅ ዲፕሎማት ማድሊን ኦልብራይት ትላንት ረቡዕ የመጨረሻ ስንብት አድርገውላቸዋል። የአሜሪካ ድምጽ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ስንብቱን የመሩት ፕሬዚደንት ጆ ባይደን የቀድሞ ፕሬዚደንት ባራክ ኦባማና እንዲሁም ኦልብራይትን ከፍተኛ ዲፕሎማታቸው አድርገው በመሾም በወቅቱ ዩናይትድ ስቴትስ ውስጥ ካሉት ሴቶች ሁሉ የላቀውን ስልጣን እንዲኖራቸው ያስቻሏቸውን የቀድሞ ፕሬዚደንት ቢል ክሊንተን ነበሩ። በዋሽንግተን ብሔራዊ ካቴድራል የኦልብራይትን ሕይወትና አበርክቶ ለመዘከር በተካሄደው የስንብት ስነ ስርዓት ላይ ወደ 1400 የሚጠጉ እንግዶች ተገኝተዋል። ፕሬዚደንት ባይደን ማድሊን ኦልብራይትን እንዲህ ብለው ተናገሩላቸው። ነጻነት ሁሉንም መሰናክሎች ተቋቁሞ በእያንዳንዱ ጨቋኝ ፊት ይቆማል። ምክንያቱም ሁልጊዜም ለነጻነት የሚፋለሙ ሰዎች አሉና። በሀያኛውና ሀያ አንደኛው ክፍለ ዘመን ነጻነት ከማድሊን ኦልብራይት የተሻለ ሌላ ተሟጋጭ አልነበራትም። ኦልብራይት ባለፈው ወር ውስጥ ሕይወታቸው በካንሰር ያለፈው በ84 ዓመታቸው ነበር። በሳቸው ሞት ከመላው ዓለም የዘነበው የሐዘን መልእክት በርካታ ሲሆን ለዲሞክራሲና የሰብአዊ መብት ይሰጡት የነበረው ድጋፍ ጎልቶ ከተነገረላቸው ውስጥ ነው። የኦልብራይት ልጆች እናታቸው በልጅነታቸው ከትውልድ አገራቸው ከቼኮስሎቫኪያ ወደ ዩናይትድ ስቴትስ የመጡበትን ጉዞ ፈጽሞ የማይረሱት መሆኑን ተናግረዋል። ልጃቸው አሊስ ፓተርሰን ኦልብራይትን እንዲህ ገለጿቸው። እናታችን ዓለም አቀፍ በሆነ ጉዳይ ሁሉ ፍላጎት ትቀሰቅሳለች። በተለይ ለእኔ የቼኮዝሎቫኪያን ዳምፕሊንግ እየበላን የቼክን ገና በዓል መዝሙሮች እየዘመርን ያደግ ነው። እኔና አን 12 ዓመታችን ኬት ደግሞ ስድስት ዓመቷ ነበር ያን ጊዜ እሷና አባታችን ለመጀመሪያ ጊዜ ከአትላንቲክ ባሻገር ስዊዘርላንድና ፈረንሳይን እንድንጎበኝ ወሰዱን። እናቴ ፈረንሳይኛ መናገር ትወዳለች፣ አቀላጥፋ ከምትናገራቸው አምስት ቋንቋዎች አንዱ ሲሆን እኛም እንድንማር ትገፋፋን ነበር ለእሷ ይህ ማለት ከኛ ውጪ ለሆነ አትያይ ሊሰጥ የሚገባው ክብርና ሊቀሰም የሚገባው ትምህርት እንደማለት ነው። ምንም እንኳ ውጭ አገር የተወለዱ በመሆናቸው ለፕሬዝደንትነት መሰለፍ ባይችሉም ኦልብራይት ማለት በመላው ዓለም ሊባል በሚችል ደረጃ በዓለም አቀፍ ደረጃ የተደነቁ የልዩነትን ግንብ ሰባሪ ሆነው በፖለቲካ ባላንጣዎቻቸው ሳይቀር የተከበሩና የተወደዱ ሴት ነበሩ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝ ነው ለዩኒቨርሲቲ መግቢያ ፈተናዎች ዙሪያ የተዘጋጀ ዝግጅት ይሆናል። ጦርነትና ግጭት በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስትር ያሳለፈው ውሳኔ ያለንበትን ሁኔታ ያላገናዘበና ፍትሐዊነት የሚጎድለው ነው ሲሉ የኮንሶ ዞንና የአማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን ገልጸዋል። የክልሉ ትምህርት ቢሮ በበኩሉ ዳግም ፈተናው እነሱን አይመለከትም ብሏል። በጉዳዩ ላይ የትምህርት ሚኒስትር ምላሽ ለማካተት ያደረገው ጥረት አለመሳካቱን የገለጸው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። በደቡብ ክልል የኮንሶ ዞን የ2013 ዓ.ም የአስራ ሁለተኛ ክፍል ተፈታኝ የነበረው ተማሪ ጌታውን ገረሱ ዞኑ ለተከታታይ ዓመታት በግጭት ውስጥ ማሳለፉና በጸጥታ ችግር ምክንያት ትምህርታቸውን ተረጋግተው መማር አለመቻላቸውን ተናግሯል። ተማሪ ጌታውን የእሱን ጨምሮ የጓደኞቹ ውጤት በዚህ ምክንያት መበላሸቱን ገልጧል። ትምህርት ሚኒስቴር ያሳለፈው ውሳኔ ጥሩ ተግባር ቢሆንም ሁሉም ዜጎች ግን በእኩልነትና በፍትሐውነት መታየት አለባቸው ሲል የተሰማውን ተናግሯል። አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ ስት አራት ተማሪ ነው። ይህ መደበኛ ደግሞ መቶ አንድ ተማሪ ነበረ። ከዘን ሁሉ ሀምሳ አንድ ተማሪ ብቻ ነው በጎንሶ መንግስት መደበኛ እንትን ያገኙት። በተመሳሳይ የአማሮ ልዩ ወረዳ የዶንሶ ትምህርት ቤት ተማሪና የ2013 ዓ.ም የ12ኛ ክፍል ተፈታኝ እንደነበረ የተናገረው ተማሪ መርከብ አስራት ግጭት ውስጥ ማሳለፋቸውን ገልጠው ውጤቱም እንደተበላሸበት ተናግሯል። ቤተሰቦቻችን ውጪ ነው የሚያዱት። በዋናነት ጦርነት ቀጠና ነው የሚያገር በጣም አስጊ ሁኔታ ማለት ነው። ይህ ደግሞ በደንብም አልተማርም። ሲጀመር ትምህርት እንደሚገባ በደንብ አልተከታተልም። አካባቢያቸው እንደሌላው በጦርነትና በጸጥታ ችግር ውስጥ አመቱን ሙሉ እንዳሳለፈ አካባቢ ተጨማሪ እድል አለመሰጠቱ ኢፍትሃዊነትን የሚያሳይ ነው ሲል ተናግሯል። ይሄ ሁሉ ችግር እያለ ማንም የሚመለከት የሚሰማ የለም። ስለዚህ ይሄ ፊታዊ እንዴት ሊሆን ይችላል? እዚህ ደግሞ ያለው ችግር በጣም ማዕት ነው። ቅድም እንዳልኩ ሰው በየቀን ነው የሚሞተው በጣም አስጊ ሁኔታ ላይ ያለው። ሌላ የአስራ ሁለተኛ ክፍል ተፈታኝ ተማሪ ትሆን ታክሱም ቅሬታዋን ገልጻለች። ትምህርት ቤት አንድ ሳምንት በሰላም ብንማር ቀጣይ ሳምንት የጦርነት ነው እለት እለት፣ በቃ በጣም ያሳዝናል። የሚያሳዝን ህኔት ነው የኖር ነው። በትክክል ትምህርት አልተማር ነው። ሰላም በምንገኝበት ሰዓት እኛ በስነ ስርዓት ሳንድረበሽ ብለጽፈተን በጣም ከሁሉም አካባቢዎች ቀደም ብሎ በፀጥታ ችግር ምክንያት የተማሪዎች ውጤት እንደሚበላሽ ለፌዴራልና ለክልል መንግስት አሳውቆ የነበረው የኮንሶ ዞን ነበር የሚሉት የኮንሶ ዞን ተወላጅ አቶ ባስሬ ባልቻም የተወሰነ ውሳኔ ግን የቀረበውን ከግምት ውስጥ ያስገባ አልነበረም ብሏል። ከኮንሶ ዞን አንዱን እንደ ምሳሌ ባነሳ አንድ የአርፋይደ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። አንድም ተማሪ አላለፈበት ምክንያት ሁለት ሺ አስራ ሶስት ላይ ቀላቦ የሚባል ትልቁ ቀበሌያቸው አካባቢ ሙሉ ለሙሉ ከአሌና ከኮንሶ ጋር በነበረው ግጭት ወድሞ ነው። አመር ነው እንዳለ ትምህርት ቤቱን ትምህርት ነው የተቃጠለው ማለት። ስለዚህ ትምህርት ቤቱ ከተፈተኑ ተማሪዎች አንድም ተማሪ አላለፈም ወደ ይችላልና ዳታውን ግናይ አምና እንኳን ግጭቱን ተቋቁመው ስልሳ ፐርሰንቱ ናቸው ወደ ዩኒቨርሲቲ ማለፈጫ ነው። አሁኑ ግን አምስት ነጥብ አምስት ፐርሰንት ተማሪ ነው ያለፈው ወደ ዩኒቨርሲቲ እና ይሄ በኮንሶ ታሪክ ታይቶም የማይታወቅ ለመቀበልም በጣም አስቸጋሪ የሆነ ሁኔታ ነው የነበረው። ሁሉም ወገን በእኩል መታየት አለበት የሚሉት አቶ ባስረም ትምህርት ሚኒስቴር ውሳኔውን እንደገና እንዲያጤነውም ጠይቋል። የአማሮ ልዩ ወረዳ ግን ከጉጂ ጋር ግጭት ውስጥ ያሉት እነሱ ናቸው። በየጊዜው ከታጣቂዎች ጋር በተያያዘ ግጭት እዛ አካባቢ አለ። ብዙ አመት ያስቆጠረ እና ሰሚ ያጣ እንደ አይነት ሁኔታ ባለበት የጉጂ ፈቅደሽ የአማሮ መቀልከል በምንም አይነት መመዘኛ ሚታይ አይደለም እና የኮንሶዞሪም አጠቃላይ ምናልባት በሀገር በግጭት በጣም ተቆጣና ና መንግስትን ትኩረት ያልሰጠ አካባቢ እንደመሆኑ መጠን ኮንሶ ዞን ተማሪዎችን እዛ ውስጥ አለማካተታቸው በጣም የሚያሳዝን ነው። የአማሮ ልዩ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ሳኦል ሽፈራው ጽሕፈት ቤቱ ከመጀመሪያው ጀምሮ ጥያቄውን ሲያቀርብ መቆየቱን ገልጿል። ከዚህ በተጨማሪም የተማሪዎችን አበብታ ከግምት ውስጥ በማስገባት አሁንም ቢሆን እየተከታተለ ነው ሲል ኃላፊው ተናግሯል። ያንን ፈተና የሚያስፈትነው ከክልል የመጡት ገና ፈተና ፈትነው ይዘው በሚሄዱበት የእኛ ተማሪ ለስድስት ዓመታት አንደኛ በመፈናቀል ሁለተኛ ቤተሰቦቻቸው በዛ መልክ በመኖሩ ግዴታ በልዩነት መታየት አለበት የምለው ነገር ኮማንድ ፖስቱ ገምግሞ አስታውቋል። ይሄ ነው የመጀመሪያ። ሁለተኛ በየመድረኩ በጾታ ምክንያት የሚታይ ነገር ካለ የአማረ ጉዳይ በልዩነት ይታያል የምለው ነገር ስንጨቃጨቅ ቆየንበት ነው። አሁንም አልተውንም። ለትምህርት ሚኒስትርም ለፈተና ኤጀንሲ የተራዘጋጅ ተንሰ እንዳርገናል። በአካልም ለማግኘት እየተንቀሳቀስን ነው ያለ ነው። የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላማወቶረ በኩላቸው በድጋሚ እንዲፈተኑ ተፈቀደላቸው ከደቡብ ክልል ቅሬታ ያቀረቡ ተማሪዎችን ሳይሆን ከዚህ በፊት ሳይፈተኑ ቀርተው እንደ እንደገና የተፈተነና ማለፊያ ውጤት ያላስመዘገቡ ተማሪዎች ናቸው ብሏል። ኮንሶም በለው ሰናም በለው ጉራጌም በለው በወቅቱ ያልተፈተነ አሁን ድጋሜ የኔ ውጤት ዝቅተኛ ነው በግጭት ብል ቢሆን ሎጂካል አይሆንም። ኦልሬዲ እነዚያ ሰዎች ከሲስቴም ውስጥ የተመዘገቡ ናቸው። ያኔ እንግዲህ መሆን ይችል ነበር። እኛ አሁን መፈተን አንችልንም፣ በግጭት ምክንያት አልተዘጋጀንም፣ ለእኛም እንደሌሎቹ ጊዜ ይሰጠን ቢሉ ኖሮ ማድረግ ይቻል ነበር። ያን አልፈለጉም እነሱ በወቅቱ አሁን የሌላ ውጤት ስለታየና የአምሳ ስምንት ሺህ ተማሪ እንዲት ተማሪ የእኛም ግጭት አለ ብሎ ነው እንዴት ይሆናል? ተማሪዎቹ አሁንም ትምህርት ሚኒስትር ችግራችንን በመረዳት ሌሎች አካባቢዎች የሰጠውን እድል እንዲሰጠን እንጠይቃለንም ብለዋል። የትምህርት ሚኒስቴርን ምላሽ ለማካተት ያደረግነው ሙከራ አልተሳካውም። ይሁንና ከዚህ በፊት ግን በጦርነትና በግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓመተ ምህረት መደበኛ ተፈታኝ ተማሪዎች ጋር እንደገና እንዲፈተኑ መወሰኑን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። ቀጣዩ ዘገባችን ደግሞ ወደ ሶማሊያ ነው የሚወስደን። በክልሉ የተከሰተውን ድርቅ እንቃኛለን። ባለፉት ሁለት ዓመታት ዝናብ መጥፋቱን ተከትሎ በሶማሌ ክልል ከሶስት ሚሊየን በላይ ሰዎች ለምግብ እጥረት ተዳርገዋል። የክልሉ ፕሬዝዳንት አቶ ሙስጠፋ መሐመድ ዑመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ አን ጄኮብሰንን በክልሉ ተቀብለው ድርቁ እያደረሰ ስላለው ጫና እንዲሁም እየተደረገ ስላለው ሰብአዊ ድጋፍ ላይም መክረዋል። አምባሳደር ጄኮብሰን ዩናይትድ ስቴትስ በኢትዮጵያ በድርቅ ለተጎዱ አካባቢዎች የሚውል ተጨማሪ ድጋፍ ማቅረቧንም በጉብኝታቸው ወቅት ይፋ አድርገዋል። ገልሞ ዳዊት ተጨማሪ አለው። ወይዘሮ አሊማ ሀርድ ዩሱፍ ሶማሌ ክልል ጎዴ ከተማ ቅርብ ርቀት በሚገኝ የመጠለያ ጣቢያ መኖር ከጀመሩ ወራት ተቆጥረዋል። የሰባት ልጆች እናት የሆኑት ወይዘሮ አሊማ እዚህ መጠለያ ለመድረስ ከአስር ቀናት በላይ የቆየ የእግር ጉዞ ፈጅቶባቸዋል። በፊት ሰላሳ ከብቶች ነበሩኝ። አሁን ሁሉም ሞተዋል፣ ፍየሎችም እንዲሁ እቃዎችን የማጓጉዝባቸው የነበሩ አህዮቹ ጭምር ነው የሞቱብኝ። ምንም የቀረኝ ነገር የለም። መጠለያ እንኳን ራሱ የለኝም። ትላንት የዘነበው ዝናብ እላዬ ላይ ነው ያለቀው። የሚያስፈልጉኝን ነገሮች የሚገዛባቸው ገንዘባቸው እጄ ላይ የሉ። ወይዘሮ አሊማ የተጠለሉበት እግሎ መጠለያ ይባላል። የተለያዩ የሶማሌ ክልል በድርቅ የተጎዱ ሰዎች የሚኖሩበት ነው። የሰብአዊ ድጋፍ አቅራቢዎች በዚህ መጠለያ በ10 ሺህ ለሚገመቱ ሰዎች የምግብ እንዲሁም ሌሎች ድጋፎችን በማቅረብ ላይ ናቸው። ተፈናቃዮቹ ግን የምናገኘው ድጋፍ በቂ አይደለም ይላሉ። ባለፈው ማክሰኞ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ አን ጃኮብሰን በሶማሌ ክልል ጎዴ አካባቢ ያለውን ሁኔታ ከክልሉ ፕሬዚደንት ሙስጠፋ መሐመድ ኡመር ጋር ጎብኝተዋል። አምባሳደር እዚህ በመገኘቱ ልባዊ ደስታ ይሰማናል። ወደ ሶማሌ ክልል እንኳን በደህና መጡ። ከእርስዎ ጋር ለመሥራት ዝግጁ ነን። በተጨማሪም የዩናይትድ ስቴትስ መንግሥት ለኢትዮጵያ በችግሯ ቀን ፈጥኖ ስለ ደረሰ አመሰግናለሁ። ይህን ስል በድርቅና በግጭት ወቅት ለተጎዱ ወገኖች የተደረገውን ድጋፍ በአጽንዖት ማንሳት እፈልጋለሁ። በዚህ ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት ልዩ አጋራችን ነበር። ወደፊትም መሰል ድጋፍ ለተጎጂዎች በሚደርስበት መንገድ ዙሪያ አብረን እንሰራለን። አቶ ሙስጠፋ በሶማሌ ክልል የተከሰተው ድርቅ በአርባ ዓመታት ውስጥ አስከፊ መሆኑን ገልጸው በዚሁ ድርቅ የተነሳ ከ3 ሚሊዮን በላይ የሚሆነው የክልሉ ነዋሪ ለረሃብ መዳረጉንና ወደ አንድ ሚሊዮን የሚሆኑ የቁም እንስሳትም መሞታቸውን ለአምባሳደሯ ተናግረዋል። አክለውም አቶ ሙስጠፋ መንግስት ለድርቁ ትኩረት ሰጥቶ ከሰብአዊ ድጋፍ አቅራቢዎች ከዲያስፖራና ከክልሉ ነዋሪዎች ጋር ተቀናጅቶ ባይሰራ ድርቁ አስከፊ ጉዳት ያደርስ ነበር ብለዋል። አሁንም በክልሉ አንዳንድ ዞኖች ዝናብ መዝነብ ቢጀምርም ያለው ትንበያ ቀጣይነት ያለው ዝናብ እንደማይኖር ስለሚያመለክት አሁንም በድርቁ ንብረታቸውን አጥተው በተለያዩ መጠለያ ጣቢያዎች ያሉትን ሰዎች የመደገፉ ስራ ተጨማሪ ኃይል ይጠይቃል ብለዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ አን ጃኮብሰንም በዚህን ጊዜ ሲናገሩ ዘንድሮ በድርቅ ለተጎዱ ወገኖች ድጋፍ ለመስጠት ወደ 550 ሚሊዮን ዶላር ያስፈልጋል። ከዚህ ውስጥ ግማሹ ብቻ ነው የተገኘው ። ዩናይትድ ስቴትስ በዚህ ለድርቅ የተጎዱ ወገኖችን ለመድረስ ትልቁን መዋለ ንዋይ በማፍሰስ ቀዳሚ ነች። በዚህም በ2022 ብቻ ትላንት በጄኔቭ ይፋ የተደረገውን የ13 ሚሊዮን ዶላር እርዳታ ድጋፍ በተጨማሪ በአጠቃላይ 110 ሚሊዮን ዶላር የሚያወጣ እርዳታ ድጋፍ ሰጥታለች። ዛሬም እዚህ የተገኘ ነው ለኢትዮጵያውያን ያለንን የረዥም ጊዜ ቆየ አጋርነት ለማሳየት ነው። በሀገሪቱ ባሉ በየትኛውም አካባቢ ያሉትንና የሰብአዊ ድጋፍ የሚያስፈልጋቸውን ኢትዮጵያውያን እንደግፋለን። የልማት ፍላጎታቸውም እንዲሰምርላቸው እናግዛለን። ከጋዜጣዊ መግለጫው በተጨማሪ አምባሳደር ትሬሲ በጎዴ አካባቢ ህግሎ በሚባል መጠለያ ያሉትን ተፈናቃዮች ጎብኝተዋል። ተፈናቃዮቹም ንብረታቸውን በድርቅ እንዳጡና አፋጣኝ የሰብአዊ ድጋፍ እንደሚሹም ገልጸውላቸዋል። አምባሳደር ትሬሲም ዩናይትድ ስቴትስ በቂ የሰብአዊ ድጋፍ እንዲደርሳችው ከዓለም አቀፉ ማህበረሰብ ጋር ጥረቷን ትቀጥላለች ብለዋል። በዚህን ጊዜም በዩናይትድ ስቴትስ ድጋፍ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኩል ለህፃናት እየቀረበ ያለውን የአልሚ ምግብ ድጎማን በተጨማሪም የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ በዓለም የምግብ ፕሮግራም በኩል ለተፈናቃዮች እያቀረበ ያለውን የምግብ እርዳታንና በጎዳይ ሆስፒታልም ተገኝተው በምግብ እጦት የተጎዱ ህጻናትንና የሚያጠቡ እናቶችን ጎብኝተዋል። ከጉብኝታቸውም በኋላ ለጋዜጠኞች ቡድን በተናገሩበት ወቅት አሁንም ዩናይትድ ስቴትስ በኢትዮጵያ በድርቅ እንዲሁም በግጭት ለተፈናቀሉት አስፈላጊውን ድጋፍ ማቅረቧን ትቀጥላለች ብለዋል። ሚስ ክሌር ኔቭል በኢትዮጵያ የዓለም የምግብ ፕሮግራም ቃል አቀባይ አሁንም በደቡብ ምስራቅ ኢትዮጵያ በድርቅ ለተጎዱ ወገኖች ለመድረስ ድርጅታቸው ተጨማሪ ድጋፍ ይፈልጋል ይላሉ። የዓለም የምግብ ፕሮግራም በኢትዮጵያ ብቻ በድርቅ ምክንያት የሰብአዊ እርዳታ የሚያስፈልጋቸው 3.5 ሚሊዮን ሰዎችን ለመርዳት በጥረት ላይ ነው። ይህ ደግሞ እየተከናወነ ያለው በዩናይትድ ስቴትስና በሌሎች አጋር ድርጅቶች ድጋፍ ነው። በተለይ ዩናይትድ ስቴትስ ተጨማሪ ድጋፍ በመስጠት ይህንን የህይወት አድን የሆነ እርዳታ በቀዳሚነት እየመራች ነው። የዓለም የምግብ ፕሮግራም ለተጎጂዎች እንዲያደርስ ማስቻሉንም በጸጋ እንቀበላለን። በድርቁ የተጎዱትን መርዳትና እንዲቋቋሙ ለማድረግም ጉልበት ይሆናል። አሁንም የዓለም የምግብ ፕሮግራም በድርቁ የተጎዱትን ለመደጎም የ240 ሚሊዮን ዶላር እጥረት አለበት። ስለዚህ በዘላቂነት ሰዎችን ለመርዳት አንችልም። አሁንም የዓለም አቀፉን ማህበረሰብ የምንጠይቀው ልክ እንደ ዩናይትድ ስቴትስ ድጋፋቸውን እንዲያደርጉ ነው። አደም ሽሚድ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ምክትል ኃላፊ ነው። በኢትዮጵያ ለድርቅ ጉዳት ምላሽ የተጠየቀው ድጋፍ ላይ ምላሽ ሰጥተዋል። በአስቸኳይ እርዳታ አስፈላጊነት ላይ ማተኮር እንፈልጋለን። የጉብኝቱ ዓላማም በድርቁ አካባቢ የሚኖሩ ሰዎች ያሉባቸውን ችግር ማየት ነው። አምባሳደሯም እንዳሉት ይህ አስከፊ ድርቅ ተጨማሪ ትኩረት ይሻል። ሚስተር ሽሚድ የእርዳታ ገንዘብ እጥረቱ ለለጋሾች ጉባኤ እንደሚቀርብ በሰጠው መግለጫ ጠቅሷል። የሶማሌ ክልል ጉብኝታቸውን ሮቢ ያጠናቀቁት አምባሳደር ትሬሲ ትላንት ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምፅ ቀልሞ ዳዊት ጎዴ ሶማሌ ክልል። ተከታዩ ዘገባችን ደግሞ የአካባቢ ሳይንስና ማህበረሰብ ነው። ለዛሬ የያዝነው ጥንቅር በትግራይ ክልል የደን ምንጠራ እየተባባሰ መሄዱን ይመለከታል። በኢትዮጵያ ትግራይ ክልል ውስጥ እየተካሄደ ያለው ጦርነት የደን ምንጠራን እየተባባሰ እንዲሄድ አድርጎታል ሲል አንድ ተቀማጭነቱ በእንግሊዝ የሆነ የአካባቢ ጥበቃ ቡድን አስጠነቀቀ። በቂ ነዳጅና እርዳታ ወደ ክልሉ ባለመግባቱ የምግብ እጥረቱን እያባባሰው መሆኑንና በርካታ የትግራይ ተወላጆች ዛፎችን ለመቁረጥ መገደዳቸውንም ቡድኑ አስታውቋል። ከኮምቦልቻ የሚገኘው ዘጋቢያችን ሄነሪ ዊልኪንስ ከኮምቦልቻ ያደረሰንን ዘገባ እንደሚከተለው ይቀርባል። ጦርነት ወዳ ወዳደቀቃት ትግራይ ለዘጠኝ ወራት እርዳታ እንዳይገባ ታግዶ ቆይቷል። የኢትዮጵያ መንግስትና ታጣቂዎችም እርዳታ እንዳይገባ በማድረግ እርስ በርስ ይወነጃጀላሉ። የተባበሩት መንግስታት ድርጅት እንደሚለው በትግራይ የደረሰው የምግብ እጥረት እስከ ዛሬ ድረስ ታይቶ የማያውቅ የሰብዓዊ ቀውስ አስከትሏል። የትግራይ ተወላጆች ለዕለት ኑሯቸው የሚያስፈልጋቸውን ግብዓት ለማግኘት ያለውን አማራጭ ሁሉ ይጠቀማሉ። አንድ ተቀማጭነቱ በእንግሊዝ የሆነና ግጭት ባለባቸው ስፍራዎች የአካባቢ ሁኔታን የሚያጠና ለትርፍ ያልተቋቋመ ድርጅት ያወጣው ሪፖርት እንደሚያሳየው በትግራይ ያለው ጦርነትና የእርዳታ እጦት በአካባቢ ላይ ጉዳት እያደረሰ ሲሆን ለትግራይ ነዋሪዎች ለአስርተ ዓመታት የሚቀጥል ችግር መሆኑን አመልክቷል። ከትግራይ የሚወጡ የሳተላይት ምስሎችን በመመልከት የተሰራው ጥናትም ግጭት ያባባሰው የደን ጭፍጨፋ በአስደንጋጭ ፍጥነት እየተካሄደ መሆኑን ያሳያል ይላል። ዛፎች አፈርንና ውሃን በመጠበቅ ምግብ በማምረት ሂደት ውስጥ ትልቅ ሚና ይጫወታሉ። የእርዳታ ተቋማት ደግሞ ትግራይ ውስጥ ሰዎች በረሃብ ቋፍ ላይ መሆናቸውን በመግለጽ አስጠንቅቀዋል። ሄነሪክ ሹልቴ የጥናቱ ጸሐፊና ለንደን በሚገኘው ዙሎጂካል ሶሳይቲ የተሰኘ ተቋም የአካባቢው ጥበቃ ሳይንስ ባለሙያ ሲሆኑ በግጭት ምክንያት የሚደርስ የደን ጭፍጨፋ የሚከሰተው በሁለት ምክንያት መሆኑን ያስረዳሉ። One is the breakdown of environmental governance. So for instance, if in a war zone አንደኛው ምክንያት የአካባቢ ጥበቃ አስተዳደር ሲፈርስ ነው። ለምሳሌ ጦርነት ባለባቸው አካባቢዎች የሚገኙ ጥበቃ ይደረግላቸው የነበሩ ቀጠናዎች ጥበቃ ሲያጡ ወደ አካባቢው በመግባት እጽዋትን ይነቅላሉ። በተጨማሪም ከውጭ ለሚመጡ ግብአቶች ያለው ፍላጎት እየጨመረ በሄደ ቁጥር የደን ጭፍጨፋ ይካሄዳል። በዩናይትድ ስቴትስ ዋሽንግተን ውስጥ የሚገኝ የአካባቢ ጥበቃ ምርምር የተሰኘ መንግሥታዊ ያልሆነ ተቋም የአፍሪካ ፕሮግራም ኃላፊ የሆኑት ራፋኤል ኤዱ በበኩላቸው በአፍሪካ ዛፎች የሚጨፈጨፉት ገንዘብ ለማግኘት ነው ይላሉ። ሪፕሪዘንት ዋን ኦፍ አፍሪካ ውስጥ ግጭቶችና የደን ጭፍጨፋ ለማህበረሰብ ልማት ትልቅ ስጋት ናቸው። ሕገወጥ የደን ጭፍጨፋ በአቋራጭ ገንዘብ ከሚገኝባቸው መንገዶች አንዱ ነው። ደኖች ለታጣቂዎች መሳሪያ መግዣነትም እየዋሉ ነው። ዘወትር በደኖች ውስጥ የሚገኙ ዛፎች እየተቆረጡ ይገኛሉ። ኤዱ አክለውም ግጭት ባሉባቸው ቦታዎች ሁሉ ከፍተኛ መጠን ያለው የደን ጭፍጨፋ እንደሚደርስ ያስረዳሉ። ከቅርብ ዓመታት ወዲህ በትግራይ ደኖችን መልሶ በማልማት የአካባቢውን ልማት ለመጠበቅ ኢኮኖሚውን ለማሳደግና በምግብ ራስን ለማስቻል ስኬታማ ጥረቶች ተደርገዋል። ጥናቱ እንደሚያሳየው እነዛ ጥረቶች አሁን መሰናክል ገጥሟቸዋል። ሆኖም ለትግራይ ህዝቦች በአሁኑ ወቅት አሳሳቢው ጉዳይ በህይወት መቆየት ነው። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ ትግራይን ጨምሮ በተወሰኑ የአፋርና የአማራ ክልል አካባቢዎች የሚገኙ 9.4 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ሹልቴ እንደሚሉት የደን ጭፍጨፋውን ለማስቆም ተመራጩ መንገድ ግጭቱን ማስቆም ነው። ያም ሆኖ ግን በአካባቢው ያለውን ጉዳት ለማከም አስርተ ዓመታት ሊፈጅ ይችላል።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳትካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት አብሬያችሁ አምሻው ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን።